ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ። ዛሬ እንግዲህ የምሽት ዝግጅታችን ጀምሯል። ዘለግ ያለውን ጊዜ የሚወስደው በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር የምናደርገው ውይይት ነው። የዛሬን እንግዳይን ቆየት ብዬ አስታውቃችኋለሁ። አብራችሁን ቆዩ። ታላቁ የአፍሪካ ሩጫ ግራንድ አፍሪካን ረን በየዓመቱ በሰሜን አሜሪካ የሚደረግ የአምስት ኪሎ ሜትሮች የጎዳና ላይ ሩጫ ነው። ደምቪ ተብሎ በሚጠራው የዋሽንግተን ዲሲ ከተማን የሜሪላንድና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያንን ስፖርታዊ ወንድማማቾችነት ለማቀራኘት ያለመ ስፖርታዊ ክንውን ነው። በነገው ዕለት ይደረጋል ተብሎም ይጠበቃል። ስለ ውድድሩ ዓላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች የበለጠ ለማወቅ የታላቁ አፍሪካ ሩጫ ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ መስመር ጋብዘናል። ዶክተር ጋሻው እንደምን አድረሃል? ገና በኛ አካባቢ እንግዲህ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ በጣም ደህና ነኝ። ወደዚህ ስርጭታችን ስለመጣህ በእጅጉ አመሰግናለሁ። ዶክተር ጋሸው ጥቂት አመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ የተፈለጉ ግቦች ምን ነበሩ በወቅቱ? አመሰግናለሁ ስለጋበዝክኝ ሀብታሙ መጀመሪያም የነበረው አሁንም ወደፊትም የምንቀጥላቸው ሶስት ዓላማዎችን ይዘን ነው የምንንቀሳቀሰው የመጀመሪያው የስፖርቱን የሩጫን ሀገራችን ብሔራዊ እሴት የሆነውን ተጠቅመን ወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው ሁለተኛ ግን በዚህ ሀገር ለረጅም ዓመታት የኖሩ ወገኖቻችንን ብሎም ደግሞ ህጻናትን የበለጠ የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም፣ በአርት፣ በስነ ኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት የምንዘክርበት፣ የምናወድስበት ዝግጅት ነው የሆነው። ሩጫ ከዛ በንጋታው ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስ አብሮነት መሻል ነው ቤተር ቱጌዘር የሚል ነው መርሆ ይዘን የምንንቀሳቀሰው አብዛነት መልካም እንግዲህ፣ የዘንድሮው የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን በነገ ዕለት ይከናወናል ተብሎ ይታስባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰህልናል። በነገ ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድን ናቸው ከሚለውን ጀምር። መልካም እንግዲህ አንዱ ተወልደው ያደጉ ምናልባት ከባህላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ ልምዱን ማግኘት ያልቻሉም ወይም ደግሞ እዚህ ሀገር ብዙ ጊዜ ቆዩ ወገኖቻችንን ከባህላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ የአገልግሎት አቅራቢዎች የንግድ ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅት አትሌቶች ምክትል ኮሚሽነር ደራችትሉ፣ ቀነንሳ በቀለ፣ ሚገር ወልዴ፣ ባጅማሮባ አራት ኦሎምፒያኖች ናቸው። ቁጽሬ ዱለቻን የመሳሰሉ አትሌቶች ይገኛሉ። እና መራ ግብሩ ጠዋት ናይን ኤኤም በዚህ ሀገር ጠዋት ሶስት ሰዓት የምንለው በሀገር ቤት ይጀምራል። የህጻናት ውድድር አለ መጀመሪያ፣ ቀጥሎ ደግሞ ጤንሳካ ስር ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺ የአሌክሳንድሪያ ሜየር በቦታው ላይ ይገኛሉ። እንዲሁም ደግሞ የረኛይ ተከታታይ ቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት ከትናንት ወዲያ ገብተዋል እና ተመራ ግብሩ ጠዋት ናይን ቴን ላይ ተጀምሮ በኢሌቨንተሪ ወይም ደግሞ ሀገር ቤት አምስት ተኩል በሚለው ላይ ይጠናቀቃል አታሙ መልካም እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኙ የተለያዩ በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል የዘንድሮ ተሸላሚዎች እነማን ናቸው ሀብታሙ፣ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሽሊ አናውንስ የምናደርገው። እሱን እስከ እሑድ ነው የምናቆየው። ነገር ግን ጠቆም ማድረግ በሶስት መስኮች ነው ሽልማቱ የምናደርገው፣ በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች በተነሳሽነት አስተዋጽኦ ያበረከቱ እንዲሁም ደግሞ በኪነጥበቡ ቅድም ጠቆም እንዳደረግኩት እና ሶስተኛ ደግሞ በስራ ፈጠራ በዚህ አካባቢ የሚሆን በሰሜን አሜሪካ የኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ አፍሮ፣ ደራርቱ ቱሉ፣ ሚስተር ማርክ ጋልፈንድ እንግዲህ በኪነ ጥበቡ፣ በስፖርቱ በስራ ፈጠራ መሆኑ ነው። አሁና ደግሞ ጥሩነሽ ዲባባ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ በኪነ ጥበቡ እና በስራ ፈጠራ ሸልመዋል በዘንድሮም ጭምጭምታው ሊሰማ ይችላል ነገር ግን እሁድ ዕለት ነው ኦፊሽ ላይ አናውንስ የምናደርገው በይፋ አናውንስ የምናደርገው አብታማ መልካም እንደው ዶክተር ጋሻው እነዚህ ለሽልማት የበቁ ሰዎችን የምትመዝኑበት ይህ ሽልማት ይገባቸዋል ብላችሁ የምትሄዱበት መስፈርት ምንድን ነው ለአድማጮች ግልጽ ለማድረግ ያክል ነው ከዚህ በፊት የተሸለሙትን እንዳብነት በማንሳት ምን አይነት መስፈርቶችን ነው ከግምት ውስጥ የምታስገቡት? የሚሄዱበት ሂደት ስሳለ ወይ? አዎ ቦርድ አለን። ቦርዳችን ሰብስቦ በርካታ እጩዎችን በየመስኩ ከዘረዘረ በኋላ እኛ እጩዎች በሦስቱ መስኮች የሚያሟሉት መስፈርት አለ እሱ ላይ ብዙ ክርክር፣ ብዙ ውይይት ከተደረገ በኋላ ነው የሚወሰነው። ዋናነት የምናየው ግን ለሌሎች አራያ መሆን ነው። ብዙዎቻችን ሁላችንም ሁላችንም ማለት ይችላል የራሳችን ሕይወት መስኩ ውስጥ የራሳችንን ጥረት እናደርጋለን። በዛ ለምናደርገው ጥረት ደግሞ አራያ የምንለው ሰው፣ የምናየው ሰው፣ የምንመራበት ሰው፣ በሕይወታችን ውስጥ ተጽዕኖ ወይም አስተዋጽኦ ያበረከተ ሰው ብለን በተምሳሌትነት የምናወድሳቸው፣ የምናስባቸው፣ የምንመለከታቸው ሰዎች አሉ እና በእነዚህ ሶስት መስኮች ዙሪያ በዛ ረገድ ሚና የተጫወቱ ሰዎችን ነው በዋናነት የሚመጡት። መልካም ዶክተር ጋሻው፣ ቀደም ብለህ ትንሽ ጠቃቅሰህዋል። በዚህ ሀገር ውስጥ የሚኖሩ ወጣት ትውልድ ኢትዮጵያውያን አሉ። እዚህም ደግሞ ከኢትዮጵያውያን ወላጆች የሚወለዱ ደግሞ ህጻናት ትውልድ ኢትዮጵያውያን፣ በእናት በአባታቸው ከኢትዮጵያ ጋር የሚዛመዱ ከአፍሪካ ጋር የሚዛመዱ ታዳጊዎችም አሉ። ለእነዚህ ታዳጊዎች ለወጣቶች እንዲህ ያለው ክንውን ያለው ፋይዳ ምንድን ነው? በምን ደረጃ ነው ሊጠቅማቸው የሚችለው? በምን ሁኔታስ ነው ሊሳተፉ ሊያግዙት የሚችሉት ይህንን መርሃ ግብር? አመሰግናለሁ። በጣም ጥሩ ጥያቄ ነው። እንደምታውቀው ነጥቦች ናቸው ተገናኝተው መስመር ሚኒስተሮች እና እኛ አንዱ ነጥብ ብለን ነው የምናስበው እና የበኩላችንን የምንወጣበት እድል ይሰጠናል። ይህም ማለት ህጻናቶች በዚህ መድረክ ተገኝተው ከሌሎች ምናልባት በቀላል አጋጣሚ የማያገኛቸው ኢትዮጵያዊ ስትሬንጀርስ ሊሆኑ ይችላሉ፣ እንግዳ ሊሆኑ ይችላሉ። ካጠገቧቸው ቆመው የዛን ቀን ጠዋት የሚያሳልፉት ህጻናት የአንድነት አንድነት ከተለያየ የአሜሪካ ግዛት ድረስ የሚመጡ አሉ እና እነዚህ መድረክ ላይ ለመሳተፍ ተሳትፏቸው የሚያመጣው የራሱ የሆነ አስተዋጽኦ አለ። ብዙ ጊዜ የማናገኘው ይወድላለ ሁላችንም በየስራ መስካችን ሆነን ምናልባት ዲኤምቪ አካባቢ ብዙ ኢትዮጵያዊ ስላለ የዚያን ስሜት ይፈጠራል እንጂ ከዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ ለማለት ነው። ከዛ ወጣ ስንል እና ትላልቅ ከተሞች ውጭ ያሉ ደግሞ ተራርቀን የምንኖር ሰዎች አለን እና ያንን የመገናኛ መድረክ ሆኖ ያገለግላል። ከዛ በተረፈ ደግሞ እንደነ ደራርቱ ቱሉ የብዙዎቻችን ዘንድ የኢትዮጵያ ተምሳሌት መገለጫ ሆናም ታገለግል አትሌት አለች እና ምናልባት ህፃናቶቹ በአባት በእናቶቻቸው እነ ደራርቱ ቱሉን፣ ቀነኒሳ በቀለ የሀገራችንን ሰንደቅ ዓላማ በተለያዩ መድረኮች ላይ የዓለም መድረኮች ላይ ያውለበለቡ አትሌቶች ጋር አብረው መሳተፋቸው ትልቅ ነገር ነው። ዘንድሮ ደግሞ የቀነኒሳ በቀለም ልጆች አሉ። እስከ ሚኒስተሮች ልጆቹን የመጣውና እንደሚሳተፉ ተስፋ እናደርጋለን እና የራሱ የሚሆኑ ድባብ አለ። ጥሩ ልምድ አሳልፈው እንዲሄዱ፣ ሀገራቸውን ዞር ብሎ እንዲያስቡ፣ የራሳችንን አንድ ነጥብ ነው ለማሳረፍ የምንሞክረው። ዶክተር ጋሻው ከመለየታችን በፊት አንተ ቀደም ብለህ የጠቀስከው ነገር አለ። ከዚህ አመት የክብር እንግዶች መካከል አንዱ እውቁ አትሌት የኦሎምፒክ ባለድል እንዲሁም ደግሞ የበርካታ ክብረ ወሰኖች ባለድል የሆነው የቀነኒሳ በቀለ ነው። የቀነኒሳ በቀለ ለዚህ ዝግጅት በክብር እንግድነት የመመረጡ ምክንያት ምንድን ነው? በእሱስ በኩል ሊተላለፉ የሚፈለጉ መልእክቶችና ይዘቶች ምንድን ናቸው? ቀነኒሳ በቀለ እንደምናውቀው በሁላችንም ዘንድ ማለት በሚቻልበት ደረጃ በኢትዮጵያ ስፖርት ውስጥ ግሎብ ሚና አለው። ከሚጠቀሱት ፕሮባብሊ ምናልባት ቶፕ በአምስተኛ ደረጃ ከሚቀመጡ አንዱ ሰው ነው። የእሱ እዚህ ጋር መኖር የሚኖረው ሚና ምንድን ነው? ለእኛ ማህበረሰብ፣ ለዚህ ሰሜን አሜሪካ ለሚገኘው ኢትዮጵያውም ሆነ የአፍሪካ ማህበረሰብ ያለው ዋጋና ቦታ ነው። ከነ ቤተሰቡ ነው እዚህ መጥቶ የሚሳተፈው። ለእኛ ለቦታው ለሳቤው፣ ለመድረኩ፣ ለአብሮነት መሻል ነው የሳየውን ትኩረት ያሳየውን መውደድ ያሳየውን ፈቃድ ነው የሚያሳየን የተጋበዘበትን ምክንያት በየአመቱ እንጋብዛለን እንደዚህ ታዋቂ አትሌቶች እና ዘንድሮ ሶናል እንደምትናቀው አምና ጥሩነሽ ዲባባን፣ ገንዘቤ ዲባባ ከቦታው፣ እንዲሁም ደራርቱ ቱሉ ብርሃን ያደረ የተገኙበት ሁኔታ ነበር እና በየአመቱን በምንጋብዘውን ባህል በማስቀጠል ነው ዘንድሮ ከለንሳ ነበር። መልካም በጣም አመሰግናለሁ ዶክተር ጋሻው የተወሰኑ ጥቂት ደቂቃዎች አሉን እንግዲህ ቆይታችንን ከማገባደዳችን በፊት በእነዚህ ደቂቃዎች ውስጥ መተላለፍ ወይም የሚገባቸውን ጉዳዮች እንዲሁም ደግሞ መዘንጋት የሌለባቸውን የተወሰኑ ሀሳቦችን እንድታስተላልፍ እድሉልስ። በመጀመሪያ ስለጋበዝክን እጅግን አመሰግናለሁ አታሙ። በሰለሞን ቦጋ ላይ የሚመራ የህብረት ለበጎ የሚባል የበጎ አድራጎት ድርጅት ነው። ዘንድሮ አመት ድጋፍ እያደረግን ያለ ነው እና ማህበረሰባችን በዚህ ውድድር የሚሳተፉ የሚቻላቸውን ያህል ለዛ የሚያስገነባው ሆስፒታል እርዳታ ቢያደርጉ ሲሳተፉም ለዛ የበጎ አድራጎት ድርጅት የበኩላችን አስተዋጽኦ እንደምናደርግ አድርገው በዚህ ሩጫ ባይሆን በቀጥታም ሰለሞንን እንዲደግፉ ጥሬን፣ አስተላልፋለሁ አብታሙ። እጅግ በጣም አመሰግናለሁ ዶክተር ጋሻው አብዛ ዘንድሮ የሚደረገውን በነገ ውለት የሚከናውነውን የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን አስመልክቶ እንዲሁም ደግሞ በማግስቱ የሚደረገውን ኢምፓክት አዋርድን አስመልክተህ ለሰጠህን መረጃ ለአድማጮች ስላጋራው ሀሳብ ሁሉ በእጅጉ አክባሪ ነን መልካም ቀን ይሁንልህ መልካም ጊዜ አመሰግናለሁ አብታሙ ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በቀጣይ ወደ ባህር ዳር እናቀናለን። በቀጣይ ዙር የአስራ ሁለተኛ ክፍል መልቀቂያ ተፈታኞች ራሳቸውን ካሎባልታ በማቀብ በፈተናቸው ላይ ብቻ ትኩረት ሊያደርጉ እንደሚገባ የመጀመሪያ ዙር ተፈታኞች መልዕክት አስተላልፈዋል። ይህን የተመለከተውን ዘገባ አስቴር ምስጋናው በመቀጠል ታቀርብልናለች። የ12ተኛ ክፍል መልቀቂያ ፈተና ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና ከትላንት በስቲያ ተጠናቋል። በአገር አቀፍ ደረጃ የተሰጠው ይኸው የዩኒቨርሲቲ መግቢያ ፈተና በጥቂት አካባቢዎች ካጋጠሙ ችግሮች በቀር በሰላም ተጠናቋል ብሏል ትምህርት ሚኒስቴር። በአማራ ክልል በሚገኙ መቅደላ አምባ፣ ደብረ ማርቆስ፣ ደብረ ታቦር እና ባህር ዳር ዩኒቨርሲቲዎች ችግሮች ተከስተው እንደነበር የፈተናውን መጠናቀቅ አስመልክቶ ትምህርት ሚኒስቴር በወጣው መግለጫ አስታውቋል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12 ሺህ 787 ተማሪዎች እንዳልተፈተኑ አስታውቋል። ትምህርት ሚኒስቴር። የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ተወካይ ኃላፊ ኮማንደር መንግስት ፋንታውን በመፈተኛ ጣቢያዎች ውስጥ ችግር የፈጠሩት ለፈተና ቀድመው ያልተዘጋጁ ተማሪዎች ናቸው ብለዋል። በተለይ መቅደላ ዩኒቨርሲቲ መካነ ሰላም ካምፓስ፣ ደብረ ታቦር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እና ባህርዳር ዩኒቨርሲቲ አካባቢዎች ላይ ውስን የጸጥታ ችግር ተከስቷል። ይሄ ጸጥታ ችግር መንስኤው ምንድን ነው ሲባል በተለይ ተማሪዎች በራሳቸው ተማምነው በራሳቸው እንሰራለን ውጤት እናመጣለን ብለው ባለመግባታቸው የተከሰተ እንጂ እና አንዳንድ ተማሪዎች ደግሞ የተለያየ አመለካከት ችግር ያለባቸው ተማሪዎች ይዘው በመግባት ጥሩ ውጤት የሚያመጡት ተማሪዎች ጭምር እንዲረበሹ እና ፈጠና ጥለው እንዲወጡ ተደርጓል። ወጡ ተማሪዎችም በአብዛኛው ከታች ክፍል ጀምሮ ከስተላይ ድረስ በራሳቸው ተማምነው ፈተናውን ባለመስራታቸው በተለያየ በስርቆት የመጡ የአመለካከት ችግር ያለባቸው ተማሪዎች ሌሎች ተማሪዎችም እንዳይፈተኑ ሁከት ፈጥረዋል። ችግር ተፈጥሮበት ወደ ነበረው ወደ ባህር ዳር ዩኒቨርሲቲ ቴክኖሎጂ ግቢ በማምራት ፈተናቸውን ጨርሰው ወደ ቤታቸው ለመሄድ እየተዘጋጁ ካሉ ተማሪዎች ጋር ቆይታ አድርገን ነበር። ተፈታኞቹ እንደሚሉት የችግሩ መንስኤ ከፈተና በፊትም ሆነ በፈተና ወቅት የተሰራጩ ሐሰተኛ መረጃዎች ናቸው ብለዋል። ቅድስት እንደምትለው አለመረጋጋቶች አሉባልታ አለ ፈታኝ ማራ ተማሪ ማርታ ኃይሉ ደግሞ የነበረውን ድባብ እንዲህ ታብራራለች። ፈተናው ወጥቷል፣ ስለዚህ እዚህ ነው፣ ፈታኞችም እየጨቆኑን ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል፣ በሚል አንፈተንም የሚለው ሀሳብ የመነጨ ከዚ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን የምንሰማ ሌላ ክልል ላይ ተሰርተዋል፣ ፈተና ወጥቷል፣ ተለቋል፣ ተማሪ ሙቷል፣ ዩኒቨርስቲ ላይ ተማሪ ሙተዋል፣ ደብረ ብርሃን ዩኒቨርሲቲ ተማሪ ሙተዋል፣ ደብረ ታቦር ወጥተዋል፣ እዚህ ፔዳ ወጥተዋል። እያንዳንዱ ከላይ ከላይ ነው መረጃ የሚመጣ የነበረ እና ሰልፍ ተሰልፎ አንፈ ማሪ ባለው አስከብረውም ተመሳሳይ ሀሳብ ሰንዝሯል። ከኛ ከተማሪ ሶስ ድልሽ ባሉ ባልታ ወሬዎች የመታለል ነገር አለ ማለት ነገሮቹን ሳያጣሩ እኛ ስልጋ ይዘን አልገባንም። ምንም ነገር መረጃ በሌለበት ሁኔታ እንደዚህ ነው፣ እንደዚህ ነው የሚባሉ መረጃ በቶሎ ሳያጣሩ የመቀበል ሁኔታ ነበረበት። የመጀመሪያ ዙር ተፈታኞች ሰኞ ለሚጀምሩት የተፈጥሮ ሳይንስ ተፈታኞች ያስተላለፉት መልእክት አለ አንደኛ በራስ ተማመንን ማዳበር፣ ሁለተኛ ፍርሃትን ማስወገድ፣ ሶስተኛ በግቢ ውስጥ ለሚናፈሱ ወሬዎች ቦታ ለመስጠት ሲሉ መክረዋል። ጠንካራ ቢሆን ጠንካራ ይሰማል። የመጡበትን ዓላማ ብቻ ቢያስቡ እያስባለ የፈጠራ ስጣት በጣም ከባድ ስለሆነ ቁጥጥሩ ራሳቸውን አዘጋጅተው በራሳቸው ለመስራት ወደፊት ለሚመጣው በትምህርታቸው ባነበቡበት እንዲሁም በተማሩበት ምንም ነገር ወሬው ሳያግዳቸው አሁን ላይ ከረንትሊ ላይ አሁን የሰላም ምንም ነገር የለም፣ ገብተው እንዲፈጠኑ ነው። ሌላ አሁንም እኛም ላይ የምንፈተኑም ወደፊትም የሚፈተኑት ኩረያ ለማንም አይጠቅምም። የራሱን ይስራ። በዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር በ130 መፈተኛ ጣቢያዎች ከ500 ሺህ በላይ ተማሪዎች መፈተናቸውን ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ወደ ለንደን እናቀናለን። በኢትዮጵያ የመጀመሪያ እንደሆነ የሚነገርለት ሂሩት አባቷ ማኑ የተሰኘው ፊልም ለመጀመሪያ ጊዜ ከሀገር ውጭ ሊታይ እንደሆነ ተሰምቷል። ፊልሙ ለእይታ የሚቀርበው በ2015 የለንደን የኢትዮጵያ ፊልም ሳምንት ላይ ነው። ከጥቅምት 4 2015 ዓ ምት እስከ ጥቅምት 6 2015 ዓ ምት የሚካሄደውን የፊልም ሳምንት በተመለከተ አስተዋይ መለሰ በመቀጠል አጭር ዘገባ ያሰማናል። በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልቦወለድና ዘጋቢ ፊልሞችን አውጥተዋል። ከእነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሬስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳ አብዛኛው የቴክኒክ ቡድን አባላት አውሮፓውያን ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም፣ በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ሥራው የተጠናቀቀው አባቷ አባቱ ማነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂንና ሚዲያን ከመሰረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግሥት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ፣ ሂሩትን ለማምጣት በጣም ጊዜ ፈጅቷል። ሁለት ወር ተኩል ምናልባት ሶስት ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደ ሌሎቹ ፊልሞች ተስማምተን ይመጣል ነበረ። እሱ እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው፣ ጥራቷ እንዴት ነው፣ ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው ጥንቃቄ ያስፈለገው ነበር። ህይወትን ለማምጣት እንዲቀላል አልነበርም። አሁንም ቢሆን እዚህ መታ ለንደንስ በመታየት በጣም ደስ ብሎናል። የኢትዮጵያ የፊልም ሳምንትን ከ2012 ዓ.ም ጀምሮ በለንደን ማዘጋጀት የተጀመረው ሀበሻቢው ዘንድሮ ለሶስተኛ ጊዜ ሶስት ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል። ሶስት ፊልም ይዘን መተን። አለ ለንደን ላሉት እንግዶች ስሜት አለ፣ ሂሩት አባቷ ማን ነው አለ፣ ከዛ በኋላ ደግሞ ርዕስ ፈላጊ አለ ማለት ነው። የተለያየ ዦንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን። ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስታወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጠቁመዋል። የኛ ኢንዱስትሪ እያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጂናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም ብዬ ገምታለሁ። አልታወቅንም። በፊልም ኢንዱስትሪው ለምሳሌ ናይጀሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ፣ የእነሱ ኢንዱስትሪ በጣም እያደገ ነው። እኔ እንግዲህ የምገምተው ምንድን ነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስታውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው የእኛም አላማ ስንጀምር እን ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድ ነው የምንጨምረው? ሰብታይትል ነው እንግዲህ፣ ሌላው ሰው እንዲያነባው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የእኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬቱ ሪስፖንስብሊቲ አድርገን ነያዝ ነው። አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫችው ላይ እድል እንዲያገኝ መስፈርቱ ምንድን ነው፣ የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ አንደኛ ታሪኩ ኦሪጂናል መሆን አለበት እላለሁኝ። ሁለተኛ በጥሩ አቋም የተሰራ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ አርገን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምርም አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹ በደንብ ያስተካክላል። ለፊልም ሰሮችን መድረክ ይከፍትላቸዋል። ከዚህ በፊት ከኛ ጋር የሰሩት ሰዎች ሌላ ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ አገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቀብቻ ኢትዮጵያ ብቻ ሳይሆን የሚያቀብቻ ሳይሆን ሌላው ሰው የሚያልፈ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንዴት ትገብችሊ ብሎ ያን እድል ለመክፈት ብለን ነው ከቻለም ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይም እዚህ ቢሆን ሌላ ቦታ አሁን ወደፊትም እያሰብ ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናረጋለን ማለት ነው። በቀዳሚ ዝግጅቱ አንድ፣ በሁለተኛው አራት፣ እንዲሁም በአሁኑ በሶስተኛው ዝግጅቱ ሶስት ፊልሞችን ለእይታ የሚያበቃው የኢትዮጵያ የፊልም ሳምንት በየዓመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ እድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳሁን ጨምሮ የአዲስ አበባ ሲኔማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። አስተዋይ መለሰን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው፣ ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። ሳምንቱን ሙሉ ወጣቶችን የሚመለከቱ እንዲሁም ደግሞ ዓለምን፣ ኢትዮጵያን፣ አፍሪካን የሚዳስሱ ዝግጅቶችን በዌብሳይታችን ላይ ማግኘት ትችላላችሁ። ሌሎች ጉዳዮችንም ለማየት አስተያየታችሁን ለመስጠት ለምትፈልጉ የምንገኝበትን አድራሻ በመቀጠል እናስተዋውቃችኋለን። Gabina Navioe.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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንግዲህ ሳምንቱን እያገባደድን ነው። የዛሬን ዝግጅታችንንም እየጨረስ እንገኛለን። ከዚያ በፊት ግን የተወሰኑ ጥቂት ደቂቃዎችን በሙዚቃ ዘና እንድንል አስበናል። ቀጣዩ ሙዚቃ ተጋበዙልን። Every single day. And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no no no. So every single town that I go to, I find myself looking for you in the crowd. I wanna call your name. Single time that I close my eyes, I see your pretty face and I'm in mind. I wanna leave it all behind for my lady love. If I could have stopped myself from falling, then maybe I still could stand to be without you and be my own man. But in every sound I hear, you calling. You to a better land, yeah. And I can't sleep at night without you by my side, no. And I don't wanna go if you're not along for the ride. I used to be so free, but now my hands are tied, and I don't want you to let me go. Every single town that I go to, I find myself looking for you in the crowd. I want to call your name out loud, cause you're my lady, love. my lady love. Every single time that I close my eyes, I see your pretty face and I'm in my, in my mind. I want to leave it all behind, all for my lady love. My ጣቢያው የአሜሪካ ድምፅ ሲደመጥ የነበረው ደግሞ ጋቢና ቪኦኤ ወጣቶችን የሚመለከት የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማራ አብረናችሁ ነበር። የነገሰው የበለን መልካም ምሽት ይሁንላችሁ።